የዲደብሊው ዜና ጤና ይስጥልኝ፣ አድማጮች እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። የአማራ ክልል መንግስት ከ4400 በላይ ለሚሆኑ የህግ ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታወቀ። ይሁን እንጂ በምህረት ተለቀቁ የተባሉት ከ400 የሚበልጡ ዜጎች በምን ምክንያት የታሰሩ እንደነበሩ በዝርዝር የተገለጸ ነገር የለም። ከደቡብ ኢትዮጵያ እስከ ሰሜን ኬንያና ሶማሊያ ድረስ ለአራት አስርት ዓመታት በታየው የከፋ ድርቅ በአፍሪካው ቀንድ ወደ 22 ሚሊዮን ያህል ሕዝብ ለረሃብ መጋለጡ ተገለጸ። የጣሊያን አዲስ የጸረ ስደተኝነት እርምጃና ህግ በሜዲትራኒያን ባህር ሰዎች እንዲሞቱ ያደርጋል ሲሉ የጀልባ ስደተኞችን ከመስመጥ የሚታደጉ መድን ቡድኖች አስታወቁ። ደቡብ ኮሪያ ለዩክሬን ወታደራዊ ድጋፍ እንድትሰጥ ተጠየቀ። ዜናው በዝርዝር። የአማራ ክልል መንግስት ከ4400 በላይ ለሚሆኑ የሕግ ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታወቀ። የቢሮው የህዝብ ግንኙነት ኃላፊ አቶ አለምሸት ምህረቴ ዛሬ ለዶች በለ እንደተናገሩት የክልሉ መንግስት በይቅርታ ቦርድ ተመርምሮ መስፈርቱን በማሟላታቸው የአማራ ክልል ምክር ቤት ጥር 17 ቀን ባካሄደው አስቸኳይ ስብሰባ በክልሉ ፍትህ ቢሮ አቅራቢነት ከ4401 ታራሚዎች በላይ ካለፈው ቅዳሜ ጥር 20 ቀን ጀምሮ ከሁሉም የክልሉ ማረሚያ ቤቶች መውጣት ጀምረዋል። ይሁንና ከዚህ በፊት ይቅርታ ተደርጎላቸው የነበሩና ባለፉት ሶስት ዓመታት ውስጥ እንደገና ወንጀል ፈጽመው የተገኙ የ13 ታራሚዎች ይቅርታ መሰረዙም ኃላፊው አመልክተዋል። የአማራ ብሔራዊ ክልላዊ መንግስት ለአራት ሺህ አራት መቶ አንድ የህግ ታራሚዎች ይቅርታ አድርጓል። በይቅርታው ተጠቃሚ ከሆኑ የህግ ታራሚዎች መካከል ዘጠና ሶስቱ ሴቶች ናቸው። ለታራሚዎች ይቅርታ ያደረገው በይቅርታ ቦርዱ መርምሮ መስፈርቱን አሟልተው በመገኘታቸው የክልሉ ምክር ቤት ጥር አስራ ሰባት ቀን ሁለት ሺ አስራ አምስት ዓመተ ምህረት ባካሄደው ስድስተኛ ዙር ሁለተኛ አመት የስራ ዘመን አምስተኛ አስቸኳይ ስብሰባ በክልሉ ፍትህ ቢሮ አቅራቢነት በተለያዩ ማረሚያ ቤቶች የሚገኙ የህግ ታራሚዎች ነው ይቅርታ የተደረገላቸው። ባህር ዳር የሚገኘው የዶቸ ቨለ ዘጋቢ ዓለምነው መኮንን በላክልን መረጃ መሰረት የአማራ ክልላዊ መንግስት በአስገድዶ መድፈር፣ በጠለፋ፣ በህገወጥ የሰዎች ዝውውር፣ በመሳሰል ወንጀሎች የተከሰሱ ይቅርታው የማይመለከታቸው መሆኑን የክልሉ የህዝብ ግንኙነት ኃላፊ አቶ አለምሸት ምህረቴ ተናግረዋል። ይቅርታን የሚያስከለክሉ ወንጀሎች ምሳሌ በሙስና ወንጀል ተከሰው አስር አመት እና ከዛ በላይ የተፈረደባት አካትትም አስራ አምስት አመት በታች የሆኑ ህጻናት ላይ የሚፈጸም አስገድዶ መድፈር፣ ጠለፋ ወንጀል የፈጸሙ ህገወጥ የሰዎች ዝውውር፣ ህገወጥ ስደተኞችን በህገወጥ መንገድ ድንበር ማሻገር ወንጀል የተፈረደባቸው፣ የሀሰት ገንዘብ መስራት ወይም ማዘዋወር ወንጀል የተቀጡ ይቅርታው አያካትታቸውም። የህዝብ ግንኙነቱ ኃላፊው አቶ አለምሸት ምህሬት ይህንን ይናገሩ እንጂ በምህረት ተለቀቁ የተባሉት ከ4400 የሚበልጡት ዜጎች በምን ምክንያት የታሰሩ እንደነበሩ በዝርዝር የገለጹት ነገር የለም። ከደቡብ ኢትዮጵያ እስከ ሰሜን ኬንያና ሶማሊያ ድረስ ለአራት አስርተ ዓመታት በታየው የከፋ ድርቅ ምክንያት በአፍሪቃው ቀንድ ወደ 22 ሚሊዮን ያህል ህዝብ ለረሃብ መጋለጡ ተገለጸ። ድርቅ በተከሰተባቸው በእነዚህ አካባቢዎች የሚኖረው ህዝብ በአብዛኛው በእንስሳትና እርባታና ከእጅ ወደ አፍ ላይ ባተኮረ ባህላዊ ግብርና የሚተዳደር ሲሆን ከጎርጎሮሳውያኑ 2020 ዓመት መጨረሻ ጀምሮ ለአምስተኛ ጊዜ ለተከታታይ ዓመት የዝናብ ወቅት ያልታየበት ቦታ ነው። እንደተባበሩት መንግስታት ድርጅት ገለጻ በኢትዮጵያ 12 ሚሊዮን ህዝብ፣ በሶማሊያ 5.6 ሚሊዮን ህዝብ እንዲሁም በኬንያ 4.3 ሚሊዮን ህዝብ የአጣዳፊ ጊዜ የምግብ ዋስትና የለውም። በምስራቅ አፍሪቃ በሚገኙት በእነዚህ አካባቢዎች በጎርጎሮሳውያኑ 2022 ዓመት መጀመሪያ 12 ሚሊዮን የነበረ ሲሆን ዘንድሮ በዚሁ አካባቢ የረሀብተኛው ቁጥር በእጥፍ መጨመሩን የመንግስታቱ ድርጅት አክሎ ገልጿል። በዚሁ አካባቢ በተከሰተው የውሃ እጥረት 17 ሚሊዮን ህዝብ በአካባቢው መፈናቀሉም ተገልጿል። በቱኒዚያ የተካሄደው ሁለተኛው ዙር የፓርላማ ምርጫ በቂ ህዝብ ሳይሳተፍበት መቅረቱ ተነገረ። የመምረጥ ህጋዊ ፈቃድ ካላቸው ዜጎች መካከል ድምፅ የሰጡት 11.3 በመቶ የሚሆኑት ብቻ መሆናቸው ተዘግቧል። ፕሬዚዳንት ካይስ ሳይድ ከጀመሩት አወዛጋቢ ከተባለው ህገ መንግስታዊ ተሃድሶ ወዲህ የህዝብ ተወካዩ ፓርላማ ምንም አይነት ስልጣን ስለሌለው በምርጫው አነስተኛ የመራጭ ቁጥር መታየቱ ምንም የሚያስገር አይደለም የሚጠበቅ ነው ተብሏል በቱኒዚያ የሚገኙት አብዛኞቹ የፖለቲካ ፓርቲዎች በምርጫው ላለመሳተፍ መወሰናቸውም ተመልክቷል ፓርቲዎቹ ፕሬዝዳንት ሳኤድ እያካሄዱት ነው የተባለው ተሀድሶ ህገወጥ በሆነ መንገድ ፓርላማውን አዳክሟል በቱኒዚያ ዲሞክራሲን ቀብሯል ሲሉ ይወነጅሏቸዋል ይሁንና ጥቂት መራጮች የተገኙበት የተባለው ምርጫ ውጤትም እስካሁን ይፋ አልተደረገም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና በፍልስጤማውያን መካከል እየተባባሰ የመጣውን ግጭት ለማረጋጋት ወደ መካከለኛው ምስራቅ ጉዟቸውን ዛሬ ሰኞ ከካይሮ ግብጽ መጀመራቸው ተገለጸ። የዋሽንግተኑ ከፍተኛ ዲፕሎማት አንቶኒ ብሊንከን ካይሮ ላይ ከግብጽ ፕሬዝዳንት አብደል ፋታህ አል ሲሲ ጋር ተገናኝተው ተነጋግረዋል ተብሏል። ብሊንከን በመቀጠል ውጥረትን ለማስወገድና እርምጃዎችን ለመውሰድ ወደ እስራኤልና ወደ ፍልስጤም እንደሚ ሲጓዙ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ያሳያል። ባለፈው ሳምንት የእስራኤል ጦር በምዕራባዊ ዮርዳኖስ ወንዝ ዳርቻ በሚገኝ አንድ የስደተኞች መጠለያ ሰፈር በከፈተው ተኩስ አስር ፍልስጤማውያን መገደላቸው ይታወቃል። በሌላ በኩል በዚያው በሳምንቱ መጋባደጃ ባለፈው እንዲሁ አንድ ፍልስጤማዊ ታጣቂ ኢየሩሳሌም ውስጥ ባስነሳው ተኩስ ሰባት እስራኤላውያንን መግደሉ ይታወሳል። በመካከለኛው ምስራቅ የ የዲፕሎማሲ ስራ ዩናይትድ ስቴትስ በታሪክ ግንባር ቀደመ ብትሆንም ከእስራኤል ጋር ግንኙነት ያላት ግብጽ በመካከለኛው ምስራቅ ግጭት አስታራቂ ሆና ለረጅም ጊዜ ማገልገሏ ይታወቃል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ደቡብ ኮሪያ ለዩክሬን ወታደራዊ ድጋፍ እንድትሰጥ ተጠየቀ። ደቡብ ኮሪያ ለዩክሬን ወታደራዊ ድጋፍ መስጠቷን እንድታሻሻል ያሳሰቡት የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች የኔቶ ዋና ጸሐፊ የንስ ሽቶልተንበርግ ናቸው። የኔቶ ዋና ጸሐፊ ዛሬ ደቡብ ኮሪያ መዲና ሶል ላይ ተገኝተው ባደረጉት ንግግር ደቡብ ኮሪያ ወደ ግጭት ቀጠና የጦር መሳሪያ ያለመላክ ሕጓን እንድትከልስ አሳስበዋል። ደህንነት ክልላዊ አይደለም። በዘመናችን ያለው የደህንነት ጉዳይ ዓለም አቀፋዊ ከመሆኑም በላይ በዩክሬኑ ጦርነት ይህን እንገነዘባለን። ፕሬዚዳንት ፑቲን በዩክሬኑ ጦርነት ካሸነፉ ለዩክሬናውያን አሳዛኝ ነገር ነው። ከዚህ ሌላ ግን በመላው ዓለም ለሚገኙ ፈላጭ ቆራጭ መሪዎች እጅግ አደገኛ መልእክት የሚያስተላልፍ ይሆናል። የደቡብ ኮሪያው ፕሬዝደንት ዩን ሱክዩል ከጥቂት ጊዜ በፊት ሀገራቸው ወታደራዊ ግጭቶች ውስጥ ለሚገኙ ሀገራት የጦር መሳሪያን ማቅረብ እንደማትችል የሚደነግግ ሕግ አውጀው ነበረ። በሌላ በኩል ሩሲያ በዩክሬን ላይ ወረራ እንደጀመረች ደቡብ ኮሪያ ለኔቶ አባል ሀገር ለሆነችው ለፖላንድ በመቶዎች የሚቆጠሩ ታንኮችን፣ የጦር አውሮፕላኖችንና ሌሎች የጦር መሳሪያዎችን ለመስጠት ውል ተፈራርማ እንደነበር ይታወቃል። ከዚህ ሌላ በጦርነት ተጎዳችው ለዩክሬንም ሰብአዊ እርዳታ በመላክ ከመጀመሪያዎቹ የዓለም ሀገራት ተርታ የተሰለፈች ሀገር እንደነበረችም ይታወሳል። የቱርክ ፕሬዚዳንት ረቺብ ተይብ ኤርዶጋን ስዊድንና ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማለትም ከኔቶ ጋር ለመቀላቀል በሚያደርጉት ጥረት ላይ ያላቸው አቋም የተለያየ መሆኑን ለመጀመሪያ ጊዜ በይፋ ተናገሩ። እንደ ኤርዶጋን አገላለጽ ከሆነ ቱርክ ለስዊድን የምትሰጠው መልስ ከፊንላንድ በላይ ስቶክሆልም ለሚገኘው መንግስት ስቶክሆልም የሚገኘው መንግስት ይደነግጣል ሲሉ ሀገራቸው ቱርክ ፊንላንድ ኔቶን እንድትቀላቀል ልትደግፍ እንደምትችል ተናግረዋል። ፕሬዚዳንት ኤርዶዋን የፊንላንድ አጎራባች የሆነችው ስዊድን ቱርክ በአሸባሪነት የፈረጀችው የቱርክ ታጣቂ ቡድን አባላትን አሳልፋ አልሰጠችም ሲሉ ይከሳሉ። ፕሬዚዳንቱ በዚህ ምክንያት ስዊድን ወደ ኔቶ ለመቀላቀል ያቀረበችውን ጥያቄ እንደማይቀበሉ ተናግረዋል። ኤርዶጋን ስዊድን ኔቶን መቀላቀል ከፈለገች የያዘቻቸውንና ቱርክ በአሸባሪነት የፈረጃቻቸውን የቱርክ ታጣቂዎች አሳልፋ እንድትሰጥ ጠይቀዋል። ስዊድንና ፊንላንድ ሩሲያ በዩክሬን የጀመረችውን ጦርነት ተከትሎ ኔቶን ለመቀላቀል በጋራ ማመልከቻ ማስገባታቸው ይታወቃል። ኔቶን ለመቀላቀል የአባል ሀገራቱ ሙሉ ስምምነት የሚያስፈልጋቸው ፊንላንድና ስዊድን ለወራቶች በቱርክ ይሁንታ ማጣት አሁንም ኔቶን መቀላቀል አለመቻላቸው ተገልጿል። የኢጣሊያን አዲስ የጸረ ስደተኝነት እርምጃና ሕግ በሜዲትራኒያን ባህር ሰዎች እንዲያልቁ ያደርጋል ሲሉ የጀልባ ስደተኞችን ከመስመጥ የሚታደጉ መድን ቡድኖች አስጠነቀቁ። ባለፈው የጎርጎሮሳውያን ዓመት ወደ ስልጣን የመጡት ኢጣሊያዊቷ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ስልጣን ሲመጡ ጣሊያን የሚገቡትን የስደተኞች ቁጥር እቀንሳለሁ ሲሉ ቃል መግባታቸው ይታወቃል። ይህ ዶቸበለ ነው። ከዶቸ በላይ ምሽቱን የዓለምን ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የአማራ ክልል መንግስት ከ4400 በላይ ለሚሆኑ የህግ ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታወቀ። ይሁን እንጂ በምህረት ተለቀቁ የተባሉት ከ4400 የሚበልጡት ዜጎች በምን ምክንያት የታሰሩ እንደነበሩ በዝርዝር የተገለጸ ነገር የለም። ከደቡብ ኢትዮጵያ እስከ ሰሜን ኬንያና ሶማሊያ ድረስ ለአራት አስርተ ዓመታት በታየው የከፋው ድርቅ ምክንያት በአፍሪቃው ቀንድ ወደ 22 ሚሊዮን ያህል ህዝብ ለረሃብ መጋለጡ ተገለጸ። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብ ታደሰን አመሰግናለሁ።